በርክክብ ስርዓት የጀርመኑ አምባሳደር ዮሐኪም ሽሚድ በአካባቢው ያለውን የኃይል ማመንጫ ችግር ለመቅረፍ ለህብረተሰቡ ካሰሙት ንግግር ውስጥ ችግሩ ለገጠሩ ህብረተሰብ ዘላቂ በሆነ መልኩ አቅርቦትን እንዴት ማዳረስ ይቻላል በሚለው ላይ ነው በአእምሮአችን ሊቀረጽ የሚገባው። በንግዱ ዘርፍ ይህንን ማረጋገጥ ይሆናል። ይህ እንዴት ተግባራዊ ይሆናል ለሚለው የኃይል አቅርቦቱ ካሉት የንግድ ኩባንያዎች ጋራ በመተባበር አምራቾችን በማሰልጠን እንዲሁም አከፋፋዮችን በማሰልጠን የኃይል ማመንጫን በልማቱ አኳያ ማካተት በአጠቃላይ ለእድገቱ በቋሚነት ፈር ቀዳጅ የሚሆን ነው። ይህ ደግሞ ከተቀረጹት የልማት እቅዶች ሁሉ የኃይል ማመንጫው ጉዳይ በቅድሚያ ትኩረት ሊሰጠው የሚገባ ነው። በመቀጠልም ለገጠሪቷ ኢትዮጵያ በተጨባጭ እስከዚህ ዕለት በተግባር ከዋሉት ውስጥ በማስታወስ let me talk about the provision of energy efficient cookstoves የማገዶ ቆጣቢ የሆነውን የኃይል ማመንጫ ምድጃ ስንኳ እንደ ምሳሌ ብንወስድ ከፍተኛ የሆነ ውጤት የታየበት ነው። ለስድስት መቶ ሺህ ተጠቃሚዎች ማቅረብ ተችሏል። ይህንን ደግሞ ሳይዛባ የአካባቢያዊ ሚዛኑን በማጥበብ አኳያ ሲፈተሽ ለሕብረተሰቡ ከሚሰጠው ጥቅም በተጨማሪ 250 ሺህ ቶን ያህል በአንድ ዓመት ብቻ የማገዶ እንጨት ማስቀረት ተችሏል። ሌላኛው የልማት አጋር የሆነው የአየርላንድ መንግስት በዚህ ዘርፍ ያለውን And the idea is that there are remote from the national grid that won't get electricity for the next couple of years. ምናልባትም ወደፊትም ለረጅም ዓመታት ሊሆን ይችላል። ስለዚህም በዛሬው ዕለት ለጤና ጣቢያ የምናስረክበው በፀሐይ ኃይል የሚያገለግሉ መሳሪያዎች አገልግሎት ይሰጣሉ በማለት ነው። በዚህ በጊባባ የጤና አገልግሎት ለ ዘጠኝ ሺህ ለአካባቢ ነዋሪዎች አገልግሎትን የሚያቀርብ ነው የሚሆነው ይህ የፀሐይ ኃይል ማመንጫ ርክክብ በጤና አገልግሎቱ አኳያ ሲፈተሽ በዋናነት ተረካቢ የሚሆነው በጤና ጥበቃ ሚኒስቴር በዘርፉ የመሰረተ ልማት ዳይሬክተር አቶ መኮንን እንግዳ ስለጠቃሚነቱ ያስረዱት ይህም ማለት ምንድን ነው? የጤና ተቋማት በብዛት አገልግሎት የሚሰጡት ለእናቶችና ለህጻናት እና ለታማሚዎች ነው። ይህን ለማድረግ ደግሞ የምንጠቀምባቸው የህክምና መሳሪያዎች ስቴሪላይዝድ መሆን አለባቸው ወይም ደግሞ ከብልሽት ነጻ የሆኑ መሆን አለባቸው። አንዱ የምንጠቀምባቸውን ህክምና መሳሪያዎች ከብልሽት ነጻ ለማድረግ የምንጠቀመው በሪፍሬጅሬተር ነው። ስለዚህ እነኛ ሪፍሬጅሬተሮች ደግሞ መጠቀም የምንችለው ሀይል ሲኖር ነው። ሶታት ይህንን ሀይል ማግኘት የምንችለው በአሁኑ ሰዓት በብዙ ጤና ተቋማቶቻችን ከግሪድ ውጭ ስላሉ ይችላሉ ከሃይድሮፓወር ኤሌክትሪክ መስመሮች ስላሉ የግድ መጠቀም ያለብን በፒቪ ሶላር ወይም ደግሞ ከፀሐይ ሀይል በሚገናኝ ሀይል አቅርቦት ነው እና ይሄኛው እንግዲህ የሜዲካል ኢኩዊፕመንታችን ሴፍ ኤንድ ስቴሪላይዝድ ለማድረግ የምንጠቀምበት አንዱ የሀይል አቅርቦት መሆኑ በእነዚህ መሳሪያዎች አጠቃቀምና ጥገና ከርክክቡ ጋር ተያይዞ የታሰበበት ለመሆኑ ዳይሬክተሩ የሚሉት እርዳታ የሚሰጠነው አካል ይህን በሚሰራበት ሰዓት እንደ አንድ ቅድመ ሁኔታ የምናስቀምጠው መትከልና መሄድ ብቻ ሳይሆን፣ ተከላው ሲደረግ ጀምሮ የመጨረሻ ተጠቃሚዎችን እና አገልግሎት ሰጪዎችን ሕክምና ባለሙያዎችን ሊሆን ይችላል፣ ኦፕሬተሮችን ሊሆን ይችላል፣ የማሰልጠን ስራ፣ የማሳየት ስራ፣ አብሮ የመስራት ስራ የሚካሄዱ በአካባቢው የዲባባ ነዋሪ ከሆኑት አስተያየታቸውን የሚያካፍሉን አቶ ቸርነት ሽብሩ የሶላር ሲስተሙ ከገባ በኋላ እናቶች ኩራዝ ይዘው ነበር የሚመጡት፣ አምስት ሊትር ውሃ ይዘው ነበር የሚመጡት እና ያ ሁሉ ተቀርፎ ዛሬ ያው ይህን አይነት እስከ ሁለትና ሶስት እናቶች ነበረ የሚወልዱት በጤና ጣቢያው አሁን ከዘጠና አንድ በላይ ነው የሆኑት። ባንደወር ጌታቸው ተዳዳሪ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።